የአሜሪካ ድምፅ ነው የአሜሪካ ድምፅ ራዲዮ በ1925 ና 30 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ ¶¶ በበርበራ ወደብ ጉዳይ ተቃዋሚ ፓርቲዎች አስተያየት ሰጥተዋል። ሙሉ ዘገባው የሰዓቱን የዓለም ዜና ተከትሎ በዕለቱ አቢረስ ይቀርባል። ከሳምንታት በፊት ግጭት ተቀስቅሶባቸው የነበሩ የኤፍራታና ግድምና ጅሌ ጥሙጋ መረጋጋታቸው ተነግሯል። የዚህም ዘገባ ደርሶናል። ከዜናው በኋላ ከሚቀርቡት ውስጥ ነው። ሰኞ ጥር 6 2016 ዓ ም ጤና ስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሀንዲሱ ደግሞ ቢል አንድራዴ ነው። ዛሬ የዕለቱ ልዩ ቀን በዚህ በዩናይት ስቴትስ የማርቲን ሉተር ኪንግ የእውቁ የነጻነት ታጋይ የሚታሰቡበት ቀን ነው። በተለያዩ ዝግጅቶችና እንቅስቃሴዎች እየተከበረ ነው። ይህንም የተመለከተ ዝግጅት ይኖረናል። የሳምንቱ የዕለቱ ዜና አቅራቢ እንግዲህ ወልዴ ነው። ከተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችን እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜናዎች በድጋሚ እንደምናመሻችሁ፣ የገለልተኛ አገራት ንቅናቄ የግዛት አንድነቷን እንዲደግፍ ሱማሊያ በመወትወት ላይ ነች። የአሜሪካ መርከብ በሁቲ ሚሳይል መመታቱ እንዲሁም ዓለም የመጀመሪያውን የትሪሊዮን ዶላር ባለጸጋ በአስር ዓመት ውስጥ ታያለች መባሉ ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የገለልተኛ አገራት ንቅናቄ ጉባኤ በኡጋንዳ መዲና ካምፓላ በመካሄድ ላይ ሲሆን የሐማስና የእስራኤል ጉዳይ ዋና መነጋገሪያ እንደሚሆን ይጠበቃል። የሶማሊያና የፍልስጤማውያን ተወካዮች በበኩላቸው ለየራሳቸው ድጋፍ ለማሰባሰብ እንደሚጥሩ አስታውቀዋል። ሶማሊያ የግዛት አንድነቷ እንዲጠበቅ ከንቅናቄው 120 አባላት አገራት ድጋፍ እንደምትሻ ስትገልጽ፣ የፍልስጤም ተወካዮች ደግሞ አባል አገራት በጋዛ በመካሄድ ላይ ያለው ጦርነት የሚያበቃበትን መንገድ እንዲሽው ይጠይቃሉ ተብሏል። ኢትዮጵያ ከራስ ገዟ ሶማሌላንድ ጋር ለወደብና ባህር ኃይል አገልግሎት የሚውል ቦታ በቀይር ባህር ላይ እንድታገኝ የሚያስችል የመግባቢያ ስምምነት በቅርቡ መፈረሟን አስመልክቶ ለቪኦኤ አስተያየት የሰጡት በሶማሊያ የውጭ ጉዳይ ሚኒስቴር ቋሚ ጸሐፊ የሆኑት ሐምዛ አዳ ሀዶው ስምምነቱ የአገራችንን መብት ሉዓላዊነትና አንድነት የሚጥስ በመሆኑ የገለልተኛ አገራት ንቅናቄው ከጎናችን የሚቆም ከሆነ በአሁኑ ወቅት ያለንን ሰላም ጠብቀን ለመቆየት እንደምንችል እምነት አለን ብለዋል። ከንቅናቄው 120 አባላት መካከል 93ቱ የተገኙበት ጉባኤ ዛሬ ሰኞ ሲከፈት የአረብ አገራት ተወካዮች የጋዛ ጉዳይ የጉባኤው ትኩረት እንዲሆን ጠይቀዋል። ተወካዮቹ እስራኤል ጋዛ ውስጥ በመፍጸም ላይ ያለችው ጭካኔ የተሞላበት የዘር ማጥፋት ብለው የገለጹት ክስተት ጉባኤው ትክክለኛ ቋንቋ እንዲፈልግለትም ጠይቀዋል። የአባል አገራት መሪዎች በዚህ ሳምንት መጨረሻ ወደ ካምፓላ ከማቅናታቸው በፊት ሶማሊያም ሆነች የፍልስጤም ተወካዮች ሌሎቹን የጉባኤ ተሳታፊዎች ለማሳመንና አጀንዳቸው በውሳኔ ሀሳብ ውስጥ እንዲካተት ለማድረግ የአምስት ቀናት ጊዜ ያላቸው ተብሏል። ንብረትነቱ የአሜሪካ የሆነ መርከብ በሁቴ የተተኮሰ ነው በተባለ ሚሳኤል በየመን ባሕረ ሰላጤ ላይ ዛሬ ሰኞ መመታቱ ታውቋል። ጥቃቱ የመጣው የሁቴ አማጽያን በቀይ ባሕር ወደሚገኝ የአሜሪካ ጦር መርከብ አቅጣጫ ፀረ መርከብ ክሩዝ ሚሳኤል በተኮሱ ከአንድ ቀን ባነሰ ጊዜ ውስጥ መሆኑን የአሶሴቴድ ፕሬስ ዘገባ አመልክተዋል። የዛሬው ጥቃት ጂብራልተር ኢግል በተሰኘችው መርከብ ላይ የተፈጸመ ሲሆን የሁቲ አማጽያን ለጥቃቱ ወዲያውኑ ኃላፊነት አልወሰዱም። ይህም አሜሪካ በሁቲ ላይ ድብደባ ከጀመረች ወዲህ ተፈጥሮ የነበረውን እና በቀይ ባህር ላይ የሚታየውን ውጥረት ያባብሳል ተብሏል። የእስራኤልና የሐማስ ጦርነት መፈንዳቱን ተከትሎ ሁቲዎች በቀይ ባህር ላይ በሚመላለሱ መርከቦች ላይ ጥቃት መፈጸም መጀመሪያቸውን እስያንና መካከለኛው ምስራቅን ከአውሮፓ ጋር የሚያገናኘው የንግድ መስመርን አውቆታል። ጥቃቱ የተፈጸመው ከኤደን 177 ኪሎ ሜትር ርቀት ላይ እንደሆነና መርከቢቱ ከሰማይ በሚሳይል መመታቷን ካፒቴኑ ሪፖርት ማድረጋቸውን በመካከለኛው ምስራቅ በሚገኙ የውሃ አካላት ላይ የሚያተኩረውና የእንግሊዝ የባህር ላይ ንግድ ክወና የተሰኘው ተቋም አስታውቋል። አምብሬና ድራያድ ግሎባል የተሰኙ የግል የደህንነት ተቋማት ለአሶሴት ፕሬስ እንደገለጹት መርከቢቱ ማርሻል አይላንድ የተሰኘችውን ደሴት ባንዲራ የምታውለበልብ እቃ ጫኝ ስትሆን የአሜሪካ ማዕከላዊ እዝ ጥቃቱ መፈጸሙን አምኖ የሁቲ አማጽያንን ተጠያቂ አድርጓል። ሆኖም ግን በሰዎች ላይም ይሁን በመርከቢቱ ላይ ይህ ነው የሚባል ከፍተኛ ጉዳት አለመድረሱ እና ጉዞዋን መቀጠሏን እዙ ጨምሮ ገልጿል። ዓለም የመጀመሪያውን የትሪሊየን ዶላር ባለጸጋ ትሪሊየኔር በአስር ዓመታት ውስጥ ልታይ እንደምትችል ድህነትን በመዋጋት ላይ የሚሰራው ኦክስፋም ኢንተርናሽናል ዛሬ ባወጣውና በዓለም በሚታየው የሀብት አለመመጣጠን ላይ ባተኮረው ሪፖርቱ አመልክተዋል። ሪፖርቱ በዳቮስ ስዊዘርላንድ ከሚደረገው የዓለም የኢኮኖሚ ጉባኤ በተመሳሳይ ወቅት እንዲወጣ የተደረገ ሲሆን በጉባኤው ላይ የሚሳተፉ የፖለቲካና የንግድ መሪዎች እጅ እንዲደርስ የታሰበ ነው። በዓለም የሚታየው የሀብት አለመመጣጠን በየ በሚደረገው ጉባኤ ላይ ትኩረት እንዲያገኝ የሚጥረው ኦክስፋም ኢንተርናሽናል አለመመጣጠኑ በኮሮና ወረርሽኝ ምክንያት ይበልጥ እንደሰፋ አስታውቋል። የተስላ ኩባንያ ዋና ሥራ አስፈጻሚ ኢላን መስክ እና የአማዞኑ መስራች ጄፍ ቤዞስን ጨምሮ በዓለም አምስት መሪ ባለጸጋዎች ባለፉት ሦስት ዓመታት ውስጥ ዓለም በኮሮና ወረርሽኝ ችግር ውስጥ በወደቀበት ወቅት ሀብታቸው 114 በመቶ እንደጨመረ ድርጅቱ ገልጿል። ሁኔታው በዚሁ ከቀጠለ የመጀመሪያው ትሪሊዮነር 1 ሺህ ቢሊዮን ዶላሮች ያሉት ባለሀብት በ10 ዓመታት ውስጥ ሊፈጠር እንደሚችል ድርጅቱ ተንብየዋል። ባለ ትሪሊዮን ዶላር ባለቤቱ አሁን በሀብት ማማ ላይ ከወጡት ሰዎች ውስጥ ላይሆንም እንደሚችል የጠቆመው ድርጅቱ፣ እውን የሚሆን ከሆነ ግለሰቡ ወይም ግለሰቧ አሁን ሳውዲ አረቢያ ካላት ሀብት እኩል ይኖረዋል ወይም ይኖራታል ማለት ነው ብሏል። በአሁኑ ወቅት ኢላን መስክ 250 ቢሊዮን ዶላር የሚጠጋ ሀብት ባለቤት በመሆን ቀዳሚውን ስፍራ እንደሚይዙ የጠቆመው ድርጅቱ በተቃራኒው አምስት ቢሊዮን የሚሆኑና በታዳጊ ሀገራት የሚገኙ ሰዎች ይበልጥ ድሃ ሆነዋል ብሏል። ይህም ባለጸጋ ሀገራቱ በኮሮና ወረርሽኝ ምክንያት ቤት በተዋለበት ወቅት ለዜጎቻቸው ሲያደርጉ የነበረውን የገንዘብ ድጋፍ አይነት ታዳጊ ሀገራቱ ማድረግ ባለመቻላቸው እንደሆነ ታውቋል። ክብራትና ክብራን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው አሜሪካ ታዋቂውን የሰብአዊ መብት ተሟጋች ማርቲን ሉተር ኪንግ ዛሬ አስባውላለች ቀኑ በሰልፍ በጸሎት እና በሌሎችም የበጎ ፈቃድ አገልግሎቶች ሲከበሩ ውሏል ፕሬዚደንት ጆ ባይደን በፊላደልፊያ በሚገኝ በአንድ ችግረኞችን በሚመግብ ድርጅት በበጎ ፈቃደኝነት ሥራ እንደሚሳተፉ ይጠበቃል ምክትላቸው ካማላ ሃሪስ በደቡብ ካሮላይና በመገኘት ዜጎች ድምጻቸውን ለፍትህ እና በመሠረታዊ መብቶች ላይ የተደቀኑ አደጋዎችን ለመታገል እንዲጠቀሙ የሚያበረታታ ንግግር እንደሚያደርጉ ከዋይት ሀውስ የተገኘው መረጃ አመልክቷል። አሜሪኮርፕ በተሰኘው የበጎ አድራጎት ድርጅት አማካኝነት ዜጎች በተለያዩ የማኅበረሰብ አገልግሎቶች ይሳተፋሉ። በየዓመቱ በጥር ወር ሶስተኛው ሰኞ አሜሪካውያን በ1950ዎቹ እና በ1960ዎቹ ሰላማዊ ትግል በመምራት የዘር ልዩነትን በመታገልና ለጥቁሮች መብት መከበር እንዲሁም በምርጫ የመሳተፍን መብትን ለማስከበር ትግል ያደረገውን ማርቲን ሉተር ኪንግ ያስባሉ። በመጨረሻም አደገኛ ነው የተባለ ቀዝቃዛ አየር እና በረዶ አብዛኛውን የአሜሪካ ክፍል ከዛሬ ሰኞ ጀምሮ ለሚቀጥሉ ጥቂት ቀናት እንደሚያዳርስ ይጠበቅ። በየግዛቱ እስከዛሬ ታይቶ የማይታወቅ የቅዝቃዜ መጠን ይመዘገባል ተብሎ ይጠበቃል። 79 በመቶ የሚሆነው የአሜሪካ ክፍል ከ0 ዲግሪ ሴልሲየስ በታች የሆነ የቅዝቃዜ መጠን እንደሚያስመዝግብ እንደሚያስመዘግብ በመነገር ላይ ነው። ብሔራዊ የአየር ትንበያ አገልግሎት እንዳለው ከበድ ያለው ነፋስ ሲታከልበት ደግሞ በአንዳንድ ቦታዎች የቅዝቃዜው መጠን ከ0 በታች 30 ዲግሪ ሴልሲየስ ሊደርስ ይችላል። ቅዝቃዜው በረራዎችን ጨምሮ ሌሎችንም የዕለት ተዕለት እንቅስቃሴዎች ሲያስተጓጉል በአዮዋ የሚደረገውን አዮዋ ኮከስ ተብሎ በሚጠራውና ግዛቲቱ የሪፐብሊካን ፓርቲ እጩ የምትመርጥበትን ሂደት እንዳያስተጓጉል ተሰግቷል። ቤት መቀመጥ የለም ቢያማችሁም ወጣችሁ፣ ድምፅ ስጡ ሲሉ ተደምጠዋል ከሪፐብሊካን እጩዎች ከፊት ረድፍ የሚገኙት የቀድሞ ፕሬዚደንት ዶናልድ ትራምፕ። በጥሎ ማለፍ ደረጃ ላይ የሚገኘውና ተወዳጅ የሆነው የአሜሪካ እግር ኳስ ጨዋታም የቅዝቃዜው ሰለባ ሆኗል። ትናንት ሊደረግ ታቅዶ የነበረው የፒትስበርግ ስቲለርስ እና የበፈሎ ቢልስ ጨዋታ ኒውዮርክ ውስጥ በነበረው ከፍተኛ ቅዝቃዜ ምክንያት ወደ ዛሬ የተሸጋገረ ሲሆን በሌሎች ቦታዎች በተካሄዱት ግጥሚያዎች ደግሞ አንዳንድ ተጫዋቾች ኳሷን ለመቅለብ ሲቸገሩ ተስተውሏል። አርክቲክ ስቶርም ተብሎ በሚጠራው የአየር ክስተት በተፈጠረው ቅዝቃዜ ምክንያት እስካሁን አራት ሰዎች ሲሞቱ በሰሜን ምዕራብ የአገሪቱ ክፍል በ10 ሺህ የሚቆጠሩ ነዋሪዎች ካለ ኤሌክትሪክ ቀርተዋል። ክቡራትና ክቡራን፣ ለምሽቱ የያዝነው ዜና በዚሁ ተፈጽመዋል። ለቀሪው ዝግጅቶች ወደ አሉላ መልሳቸው አሉ። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዛሬ ሰኞ ጥር 6 2016 ዓ ም ዝግጅታችንን ነው። ቆየት ብለው ከሚሰሙ ቅንብሮች ዘግየት ብለው የሚሰማውን አንዱ እናሰማለን። ከዚያ በፊት ግን ሰኞ ጥር ስድስት ሁለት ሺ አስራ ስድስት አስተናጋጆቹን ላስታውስ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ፣ ዋና አዘጋጇ ጽዮን ግርማ ናት። የማኅበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው ናት። ቀደም ብዬ ያስተዋወቅሁትን ቅምሻ እናሰማችሁ። ራስን ስለ መውደድ ብቻ ሳይሆን በሌሎች ሰዎች ላይ ተሸጋግሮ በሌሎች ሰዎች ላይ ሆኖ ወይም ደግሞ በሌሎች ሰዎች መጎዳት ሐዘን ራስን መውደድ፣ ማፍቀር፣ ማበልጸግ ወይም የራስን ታላቅነት የመፈለግ ነገር በሚሆንበት ጊዜ ከጤናማነት አይነት ሁኔታ የወጣ ነው ማለት ነው። ዶክተር ተሾመ ሽብሬ የአእምሮ ሐኪምና በካናዳዎቹ የዴልሃውሲ እና ሜሞሪያል ዩኒቨርሲቲዎች የረዳት የህክምና ፕሮፌሰር ናቸው። የሰማችኋቸው ከሐኪሙን ይጠይቁ ቅንብር የተወሰደ ድምፅ ነው። ናርሲስቲክ ፐርሶናሊቲ ዲዞርደር በሚል በእንግሊዝኛው የህክምና አጠራር የሚታወቀውን ሁኔታ ነው የገለጹት። እንዳልኩት ቆየት ብሎ ሁለተኛው አጋማሽ ይሰማል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ተቃዋሚ ፓርቲዎች የበርበራን ሰነድ እንደሚደግፉ አስታወቁ። ኢትዮጵያ ቀጥተኛ የባህር መውጫ እንዲኖሯት በማሰብ መንግሥቷ ከሶማሌላንድ ጋር የመግባቢያ ሰነድ መፈረሙን እንደግፋለን ያሉ ተቃዋሚ የፖለቲካ ፓርቲዎች ናቸው። ኢዜማና ኤሶ ዴፓ የሀገሪቱ የባህር በር እንዲኖራት ማስቻል የፕሮግራማቸው አካል መሆኑንም ገልጠዋል። ስምምነቱ ለክልላቸው የተለየ ጥቅም ሊያስገኝ እንደሚችል የሶማሌ ክልል ፕሬዚዳንት ሙስጠፌ መሐመድ ተናግረዋል። በሌላ በኩል ስምምነቱ እንደሚያሳስባቸው ያሳወቁ የኢትዮጵያዊ አካላትም መኖራቸው ይታወቃል። ኬኔዲ አባተ ተከታትሎታል። በኢትዮጵያና በሶማሌላንድ መካከል የተፈረመውን የመግባቢያ ሰነድ ተከትሎ በአፍሪካ ቀንድ ውጥረት ማየሉ እየታየ ሲሆን ይመለከተናል የሚሉ ወገኖች በአገር ውስጥና ከውጭም ድጋፎችን ለማግኘት ጥረታቸውን ቀጥለዋል። የኢትዮጵያ የብሔራዊ ደህንነት አማካሪ ሚኒስትር ሬድዋን ሁሴን ባለፈው ሳምንት ስለ ስምምነቱ ለኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት ማብራሪያ ሰጥተው ተወያይተዋል። ኢትዮጵያ በሰላማዊ መንገድ የባህር በር እንዲኖራት ማስቻል የፓርቲያቸው ፕሮግራም አካል መሆን መሆኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል መሪ ዮሐንስ መኮንን ገልጸዋል። የመግባቢያ ሰነዱ ከተፈረመ በኋላ በፓርቲው ውስጥ ጥናትና ውይይት መደረጉንና ስምምነቱ ተቀባይነት ማግኘቱን ተናግረዋል። ኢትዮጵያ ያለችበትን አፍሪካ ቀንድ ከአስር በላይ ሀገሮች የጦር ካጠና የመሰረቱበት የዓለማችን ሀያ በመቶ የሚሆን ንግድ የሚተላልፍበት በጣም ሴንስቲቭ ወይንም ክሱ የሆነ ቦታ እንደሆነ እንረዳለን። በዚህ ቦታ ላይ ኢትዮጵያን የምታክል ትልቅ ታሪክ ያላትና ብዙ ፍላጎት ያላት ሀገር አይቶ አርሆን መቋሟ ተገቢ እንዳልሆነ ተረተናለ። እኛ ባደረግነው ጥናት እግረ መንገድንም ኢዜማ ህጋዊና ሰላማዊ በሆነ መንገድ ሀገራችን የባህር በር እንዲኖራት የምንችለውን ሁሉ እናደርጋለን የሚል አስቀድመን የጻፍነው ነው። የፕሮግራማችን አካል ነው እንደ ኢዜማ። ስለዚህ ቅድም እንዳልኩ ዓለም አቀፍ ተሞክሮዎችን ዳስሰን ቀጠናው ላይ ያለውን የሀይል አስተላለፍ በቅጡ ተመልክተን ኢትዮጵያ በዚህ ጊዜ ለሶማሌላንድ እውቅና በመስጠት መደራደር መቻሏ የሚጠቅም ለሀገር የሚጠቅም ስለሆነ እንደ በጎ እርምጃ ወስደነዋል። ታሳቢ የሆኑ የጎንዮሽ ጉዳቶች ምን ሊመጣ ይችላል፣ እነማን ምን አቋም ይዛሉ ብለን አካባቢው ላይ ዓለም አቀፍ ተቋማትን ወይ ደግሞ ሉዋላዊ ሀገሮችን ሳይቀር ሊይዙ የሚችሉትን አቋም በቅጡ ተንትነናል። የባለድርሻ አካላት ትንተና ለማየት ሞክረናል። ሌላው ኢትዮጵያ የባህር በር እንድታገኝ ማስቻል የፕሮግራሙ አካል የሆነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሶዴፓም ከሶማሊላንድ ጋር የተደረሰውን ስምምነት እንደሚደግፍ ምክትል ፕሬዚደንቷ ዶክተር ራሄል ባፌ ገልጸዋል። ይሁን እንጂ በአካሄዱ ላይ ጥያቄ እንዳላቸው ጠቁመዋል። ወደብ ጥያቄ የኢትዮጵያ ሕዝብ ጥያቄ ነው። እኛ እንደ ሶዴፓም ፕሮግራማችን ላይ ማለት ኢትዮጵያ ወደብ እንዲኖራት እንሰራለን የሚል ኢትዮጵያ ወደብ እንዲኖራት ቤዚካሊ ወደብ አክሰስ ለማግኘት የተካሄደበትን እሱን የኢትዮጵያ ሕዝብ ጥያቄ እንደሆነ እና ዲፕሎማሲውን በጠበቀ መንገድም ማስኬድ እንችል ነበር ያልነው ሁሉ አንስተናል። ያ ሁሉ ቅድም እንዳልኩ አካሄዱ ላይ ግብአት ሊኖር የሚችል ነበር። መንግስት ወቆች ምትንም ቀድሞ ሰጥቶ እንዲሆን ኖሮ እና ያ ዘመን ግን አስፈላጊነቱ ላይ እንደ ሀገር ልዩነት አልነበረ። ከሶማሊያና ነጻነኝ ከምትለው ሶማሊላንድ ጋር የሚዋሰነው የኢትዮጵያ ሶማሌ ክልል ፕሬዝደንት ሙስጠፌ መሐመድ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ ስምምነቱ ለክልሉ የተለየ ጥቅም እንዳለው ተናግረዋል። አብዛኛው የእኛ እንስሳት ሀብት የሚወጣው በበርበራ ወደብ አካባቢ ነው። አብዛኛው የአገራችን የክልላችን አካላትና ዞኖች ደግሞ ብዙ ነገር የሚመጣላቸው በዚሁ አካባቢ ነው። ስለዚህ በዚህ በኩል ያለው የኢኮኖሚ ማነቆ የነበረው ሁኔታ ቢፈታ በአገር አቀፍ ደረጃ የምንጠቀም እንዳለ ሆኖ በዋናነት የሚጠቀሙ ግን የሶማሌ ክልል ነው። በሀርጌሳ ላይ ላለፉት 32 ዓመታት እንብዛም ስልጣን የሌላት ሞቃዲሾ ለኢትዮጵያ በኪራይ የባህር በር ለሶማሊላንድ ደግሞ በሂደት እውቅናና ከኢትዮጵያ አየር መንገድም ድርሻ እንድታገኝ ያስችላል የተባለውን አወዛጋቢ ስምምነት በብርቱ ተቃውሟ የዓለም አቀፉን ማህበረሰብ ድጋፍ ጠይቃለች ስምምነቱ በሶማሊያ ሉዓላዊነትና የግዛት አህድነት ላይ የተቃጣ ግልጽ ወረራ ነው ያሉት የሶማሊያው ፕሬዚደንት ሐሰን ሼህ ሞሐሙድ ስምምነቱን ፉርሽና ውድቅ አድርጌያለሁ ሲሉ ህግ መፈረማቸው ይታል ይታወቃል። ዩናይትድ ስቴትስን ጨምሮ ብዙ አገሮችና የዓለም አቀፍ ማህበረሰብ አካላት ጉዳዩ አሳስቦናል፣ የሶማሊያ ሉዓላዊነትና የግዛት አህድነት መከበር አለበት እያሉ መግለጫዎችን አውጥተዋል። የኢዜማ ምክትል መሪ ዮሐንስ መኮንን ዓለም አቀፍ ተሞክሮዎችን በማሳያነት በመጥቀስ ኢትዮጵያ ለሶማሊላንድ የአገርነት እውቅና ለመስጠት በመስማማት ፍላጎቷን ለማሳካት የሄደችበት መንገድ አግባብና አዋጭ ነው ይላሉ። በአለማችን ላይ ሰዎችም ዓለም አቀፍ እውቅና ያላገኙ ግን በራሳቸው ይህን ጥረት እያደረጉ ያሉ ሶማሌ ላንድን ጨምሮ ወደ አስር አካባቢ ይጠጋሉ። አንዳንዶቹ ሀገሮች ለምሳሌ ኮሶቮን ብንወስድ ወደ መቶ ያህል ሀገሮች እውቅና ሰጥተዋታል። ሰሜን ቆጵሮስን ብንመለከት አንድ ሀገር ቱርክ ብቻ ነች እውቅና ይሰጠቻል። ስለዚህ በዓለም አቀፍ አሰራር አንዳንድ የአንድ ሀገር ብቻ እውቅና ይሰጣል። ግማሽ የዓለማችን ሀገር ሊሆን ይችላል አምስት አስር የምናሰጧቸው ሀገሮች አሉ። የሶማሌላንድን በተመለከተ ተገማቹ ነገር የወደፊቱ ተገማች ሶማሌላንድ ሀገር መሆኗ ነው እንጂ ወደኋላ ተመልሳ ተዋዳ የመቀጠል እድል ብዙ ያመት አይመስለንም፣ ባደረግነው የዳሰሳ ጥናት። ስለዚህ ወደማይ ከማይቀረው ነገር ጋር ኢትዮጵያ ቀድማ መቆሟ አሁን የተሻለ የመደራደር አቅም ይፈጣታል። ነገ ከነጎዳ ሌሎች ሀገሮች ለሶማሌላንድ እውቅና ከሰጧት በኋላ ኢትዮጵያ ሁለተኛ ወይንም አምስተኛ ወይንም አስረኛውን እውቅና ብትሰጥ ምንም የተለየ ልታገኝ የምትችለው የምትደራደርበት ጥቅም አይኖራትም። ቀዳሚ በመሆን የሚገኘውን እድል ያን ያታገኘው ከዚህ የተረዳ ነው። በአንጻራዊነት የተሰላ ምንድን ነው የተሰላ አደጋ ነው የሚባለው ወይም ካልኩሌትድ ሪስክ እንደ ሀገር ብንወስድ አዋጭ ነው። የኢሶዴፓ ምክትል ፕሬዝደንት ዶክተር ራሄል ባፌ ደግሞ ውጥረቶችን ማርገብ የሚያስችሉ የዲፕሎማሲ ስራዎች መከናወን እንዳለባቸው ይመክራሉ። አሁን እንደ ሀገር ኢትዮጵያም በ የአፍሪካ ቀንድ ሰላምን ከማምጣት አኳያ ድርሻ አላት እና ስለዚህ እሱ ላይ እንደ ሀገር መስራት አለባት። እንደገና ደግሞ ያለውን ሁኔታ ማስረዳት መቻል አለበት መንግስትም። የሄዱበትን ነገር ይሄ በቃላትም ሆነ ሊትራሊ ጦርነት ባለው አግባብ ከመሄድ በተሻለ መልኩ መሄድ እንድንችል እንዴት ነው ይሄን ሶፍትን አድርገን ወደ ሰላማዊው ምንቀይረው ኮምፕሊመንትስ መደራረግ ይችላል ወይ የሚለውን ማየት እና ሶማሊያም ሳትጎዳ ኢትዮጵያም ሳትጎዳ የአካሄድ የሕግ ጥሰቶችም ሳይኖሩ መፍታት የሚቻልበትን መንገድ አስፍቶ ማየት ያ የኢትዮጵያ መንግስት ለሀገሪቱ ሰላም መስራትና ህዝቦቿ በአንድነት የሚቆሙበትን ሁኔታ መፍጠር አለበት ሲሉ ሁለቱም የፓርቲዎች መሪዎች ተናግረዋል። ስድሳ ከሚሆኑ አባል ፓርቲዎች ውስጥ ባለፈው ሳምንት በተደረገው የጋራ ምክር ቤት ውይይት ላይ ታድመዋል ያሏቸው 49 ፓርቲዎች በመግባቢያ ሰነዱ ላይ ከመንግስት ጋር ተመሳሳይነት ያለው ሀሳብ ማንጸባረቃቸውን የምክር ቤቱ ዋና ሰብሳቢ አቶ ደስታ ዲንቃ ለአሜሪካ ድምፅ መናገራቸው ይታወሳል። በሌላ በኩል በአፍሪካ ቀንድ ውጥረት ማንገሱ የሚነገርለት የመግባቢያ ሰነድ እንደሚያሳስባቸው የገለጹ ኢትዮጵያውያን አካላትም አሉ። በኢትዮጵያና በሶማሊያ መካከል ያለው ሁኔታ በእጅጉ አሳስቦኛል ያለው የኦሮሞ ነጻነት ግንባር ኦነግ ሁሉም ወገኖች እንዲረጋጉ ጥሪ አቅርበዋል። የሰነዱ መፈረም የፈጠረው ውጥረት በማህበረሰቦች መካከል መካረር እንዳያስከትልና በተለይም የስደተኞች ደህንነት እንደሚያሰጋው የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ዋና ጽሕፈት ቤቱ ዩናይትድ ስቴትስ የሚገኝ ቡድን መግለጹንም መዘገባችን ይታወሳል። አሜሪካን ኢትዮጵያውያን የሕዝብ ጉዳዮች ኮሚቴ የሚባል ቡድን ደግሞ በኤክስ ገጹ ላይ ባሰፈረው መግለጫ ኢትዮጵያ የመንግስታቱ ድርጅትና የአፍሪካ ሕብረት መስራች አባል መሆኗንና ዓለም አቀፍ ደረጃን መጠበቅ እንደሚገባት አሳስቦ በአዲስ አበባና በሃርጌሳ መካከል የተደረሰውን ስምምነት እምብዛ ስፍራም እንዳልወደደው ተናግሯል። የመግባቢያ ስምምነቱን በተመለከተ ከተለያዩ የውስጥና የውጭ አካላት የተሰጡ መግለጫዎችና አስተያየቶች ያልጠበቅናቸው አይደሉም ያሉት የብሔራዊ ደህንነት አማካሪ ሚኒስትር ሬድዋን ሁሴን፣ ሆኖም የእኛ የምንላቸው ሰዎች ከሌላው በላይ ሲወራጩ ሲታይ ያስቆጫል ያሳዝናልም ማለታቸው አይዘነጋም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ክቡራትና ክቡራን አድማጭ ተመልካቾቻችን የዕለቱን አብይ ርዕስ ነበር የተከታተላችሁት። ለዘገባው ኬኔዲና አመሰግናለሁ። አሁን ወደ ተከታዩ የመጽሔት ርዕስ ስንሻገር ኤፍራት አግድምና ጅሌጥ ሙጋ ተረጋግተዋል ይላል። ለሰብአዊና ቁሳዊ ጉዳቶች ምክንያት ለሆኑት የሰሜን ሸዋና የኦሮሞ ብሔረሰብ ዞኖች ግጭቶች ዘላቂ መፍትሄ ለማግኘት እየጣሩ መሆናቸውን አባገዳዎችና የአገር ሽማግሌዎች እንዲሁም ሃይማኖት አባቶች ለአሜሪካ ድምፅ ተናግረዋል። ከሳምንታት በፊት ተቀስቅሶ በነበረው በመሳሪያ ጭምር የታጀበ ግጭት በአገር ሽማግሌዎቹ ጥረት በርዶ አካባቢው መረጋጋቱን የተገለጠው መስፍን አራጌ ነው የተከታተለው። በሰሜን ሸዋ ዞን እፍራታ ግድም ወረዳ አላላ በተባለች የገጠር ቀበሌና በኦሮሞ ብሔረሰብ አስተዳዳሪ ዞን ጅሌ ጥሙጋ ባለፈው ታሳስ 25ና 26 2016 ዓም ወደ ቶክስ የተሸጋገረ ግጭት ተፈጥሮ እንደነበር ታውቋል። ወደ አጣዬ ከተማም ተሸጋግሮ እንደነበር የተገለጸው ግጭት በሕይወት በአካልና በንብረት ላይ ጉዳት ማድረሱ ተነግረዋል። የሰሜን ሸዋ ዞን ሀገር ሽማግሌ በለው አራምዴ የኖሩ የሚለዋቸው ችግሮች በሰበብ አስበብ ወደ ግጭትነት እንደሚቀጣጠሉ ጠቁመዋል። ድንበርተኞች ናቸው ሁለቱ ብሔረሰቦች። በዚህ ምክንያት በሳር ግጦሽ ይጣላሉ፣ በድንበር ይጣላሉ። በመካከል ደግሞ ሌቦች ከዚያም ከዚህም አሉ፣ እንደ ገቢ ማስገኛ ምንጭ የሚጠቀሙ ስራ የማይወዱ ማለት ነው። በዛ ይገዳደላሉ። ከዚ አንዱ አባቱን ሲገድልበት እኔም እገድላለሁበት ካለ ሲቢያም ከዛኛው ብሔር እንዲህ ሲወጣ እሬታዎች እየተስፋፉ እየተስፋፉ እዚህ ያለበት ደረጃ ላይ ደርሰዋል። ያልሻረቁ ስላለ አለ የበፊቱ ይህን አጋጣሚ ተጠቅሞ ነው ሰው ወደ ሰፋው በግል ቀርቶ የሁለት ሶስት ቀርቶ በማስ የሆነው። የኦሮሞ ብሔረሰብ ዞን አባ ገዳ አህመድ መሐመድ በበኩላቸው ግጭቱ የህዝብ አይደለም ይላሉ። ሁሉም ሰው የሃይማኖት አባት የሚሆን ከፖለቲከኛን ሰው ማውጣት አለበት። በፌስቡክ በምኑ የዘርነት መከፋፈል መጣ። ሼህን ቢሆን ቄስን ቢሆን የሀገር ሸማግሌ ላይ ቢሆንም የብሄር መከፋፈል መጣ። ይሄ ህዝብ ደግሞ ይሄ ኦሮሞ ነው፣ ይሄ አማራ ብለ የምትለየው የለም። ይሄ ሁሉ ህዝብ ተጧልሳል ማለት ችግር ነው። ፖለቲከኛ ነው የተጣላ ያለው እንጂ ህዝቡ ሰላም ነው። እያጣላ ያለ ጥቅሽ በቃ የማይረባ ለአገሩ የማይበጅ ነው፣ አገሩን እያጣላ ያለው እንጂ አገር እርግጠኛ ነኝ ይሄ ብቀረፍ የሰላም የፍቅር አገር ሆኖ ይኖራል ብዬ ነው እንድን የማስበው ማለት ነው። የአገር ሽማግሌው በለው አራምድ ጽንፍ የረገጡ አስተሳሰቦች ስር በመሰደዳቸው የአገር ሽማግሌዎች አባታዊ ግዴታቸውን በነጻነት እንዳይወጡ እንቅፋት እየፈጠሩ መሆናቸውን ጠቁሞ በቅርብ በአፋር አጎራባች ወረዳዎች ውስጥ ተፈጥሮ የነበረን ችግር በሃይማኖት አባቶችና በአገር ሽማግሌዎች ጥረት መፈታት መቻሉን ተናግረዋል። እንዲህ ለመግባት ስትል ሌላ ታርጋ ይለጥፍብሃል በመፍራትና በመንቀጥቀጥ ስንል ነው። አሁን ህሊና ተጠያቂነት ስላለብን ብለን ደፍረን ቢውስ መንገባ አሁን ከሁሉም ሳይት ይከብዳል። ግን ቢሆንም ሰኔ ካለ ባካችሁ ለምን ትገዳደራላችሁ? ሁላችሁም ወንድሞች ናቸው። መሬት አይጠብም። መንግስት ሊቀየር ይችላል። መሬትና ህዝቡ የተዋለደ አብሮ የነበረ አሁን የሚኖር ወደፊት የሚኖር ህዝብ ስለሆነ ለምን የሚለው ነገር ወደፊት እንሰራለን ብዬ አስባለሁ። አባገዳ አህመድም አሁን አካባቢያቸው መረጋጋታቸውን ጠቅሞ ሰላሙ የሃይማኖት አባቶችና የአገር ሽማግሌዎች ጥረት ውጤት መሆኑን ተናግረዋል። ያደረግን ጥረት አለ በዚህ በኩል አሁን የኦሮሞዎች ሄዶ ወደ ጦርነት ምንም ብሎ ስዋጉ አላህን ፍሩ። ማንጋ ትዋጋላችሁ? ይሄ ከላይም የምመታው የኛ ነው፣ እናንተም ስትሞቱም የኛ ነው። አንድ ሰው መሞቱ ለእኛ ኪሳራ ነው እንጂ ውጤት የለውም ብለን ጠዋትም ማታም ሌሊትም እየጮህን ነው። ግን ሁሉም የማውቀው ጌታ ነው። እኛ ደግሞ ይህንን ሁሉ ስንሰራ ለህዝባችን ለአገራችን ብለን ነው እንጂ ለራሳችን ብለን ነው እንጂ ለማንም አይደለም። አሁንም ደግሞ እያስቆምን ነው። ለወደፊትም ይህንን ትግል አደርገን ሁሉም አንድ ሆኖ በሰላም እንድኖረው ማገርጉ የማንም ግዴታ መሆን አለበት። እየሰራ ነው ወደፊትም እንሰራለን ብዬ አምናለሁ። በኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ አስተባባሪ አለባቸው ብርሃኑ የአካባቢውን ሁኔታ በቅርብ እንደሚከታተሉ ለ view eagles well በዛ ብቻ ብጭት ሳንወሰድ እንደሚታወቀው ብዙ ቦታዎች የተለያዩ ዞኖች ላይ ግጭቶች አሉ። ሁሉንም ግጭቶች በተለይ በሰብአዊ መብቶች ላይ ያላቸውን አንደምታ እየተከታተልን ነው። ከዚህ በፊትም የኢትዮጵያ ሰብአዊ መብቶች ኮሚሽን በተደጋጋሚ ባወጣቸው መግለጫዎች እንዳሳወቅ ነው ይሄ ጉዳይ በሰላማዊ መንገድ መፍትሄ እንዲያገኝ ሁሉንም ተፋላሚ ወገኖችን ጥሪ ስናደርግ ቆይተናል። አሁንም ክትትል እያደረግን ነው። እነዚህ ግጭቶቹ በሰብአዊ መብቶች ላይ ያስከትሉ ያሉትን ነገር ወደፊት ተከታትለን የምናሳውቅ የምንገልጽ ይሆናል ማለት ነው። መወሰድ የሚገባቸውን የመፍትሄ እርምጃዎችን ጨምረን ጠፍተዋል ስለተባለው ህይወትና ንብረት ላይ ደርሷል ስለተባለው ጉዳትና ስለ ግጭቱ መንስኤ ተጨማሪ ማብራሪያ ለማግኘት ወደ ሰሜን ሸዋ ዞን የመንግስት ኮሚኒኬሽን መምሪያ ኃላፊ ሙሉነዘን በደውለን አካባቢዎቹ በኮማንድ ፖስት የሚተዳደሩ በመሆናቸው ከጸጥታ ጉዳይ ጋር የተያያዙ ማብራሪያዎችን የሚሰጠው ለዚህ ሲባል የተቋቋመ አካል ነው ብለውናል። የኮማንድ ፖስቱ አባል ወደ ሆኑት የሰሜን ሸዋ እና የኦሮሞ ብሔረሰብ ዞን ዋና አስተዳዳሪዎች ስልክ ደውለን ቆይተን እንድንደውልላቸው ከነገሩ በኋላ መልሰን ስንደውል ስልካቸውን ሳያነሱ ቀርተዋል። ኢትዮጵያ ውስጥ በትጥቅ የታጀቡ ግጭቶች ብዙዎችን ለመፈናቀል ለረሃብና ለበሽታ ዳርጓል ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አገልግሎት ተቋም ሰሞኑን ባወጣው ሪፖርት አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይን አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ በተከታዩ የመጽሔት ርዕስ ደግሞ ወደ ሰሜን ኢትዮጵያ እናቀናለን። የቱርክ መንግስት አልነጃሺ መስጊድን ለማደስ ጥያቄ አቀረበ፣ ነው የሚለው። የቱርክ መንግስት ትግራይ ክልል ለሚገኘው የአልነጃሺ መስጊድ እድሳት መጠየቁን የቅርስ ጥበቃ ባለስልጣን ነው ያስታወቀው። መነሻውን በትግራይ ክልል ባደረገው የሰሜን ኢትዮጵያ ጦርነት መስጊዱ ጉዳት ደርሶበት እንደነበር ያስታወሱት የተቋሙ ዋና ዲሬክተር አቶ አበባው አያሌው የቱርክ መንግስት መስጊዱን መልሶ ለመጠገን መጠየቁንና በእድሳቱ ዙሪያም ጥናት እንደሚደረግ አመልክተዋል። በጦርነቱ ትግራይ ክልል በሚገኙ ቅርሶች ላይ የደረሰውን የጉዳት መጠን ለማወቅም ተቋማቸው ጥናት ማካሄድ መጀመሩን ኃላፊው ጨምረው ገልጠዋል። ገብረ ሚካኤል ገብረ መድን ተከታዩን አድርሶናል። የሰሜን ኢትዮጵያው ጦርነት ከመካሄዱ በፊት የቱርክ መንግስት ለመስጂዱ እድሳት አካሂዶ እንደነበር የገለጹት የቅርስ ጥበቃ ባለስልጣን ዋና ዲሬክተር አቶ አበባው አያሌው አሁን ከቱርክ መንግስት የቀረበው ጥያቄ በጦርነቱ የተጎዳውን ክፍል መልሶ ለመጠገን መሆኑን ለአሜሪካ ድምፅ ተናግረዋል። መጀመሪያ ከትግራይ ክልል ጋር ተነጋግረው ነበር። አይ ይሄ አግባብ አይደለም፣ ውጭ ጉዳይ ሚኒስቴርም በመነጋገር ያለባቸው ከቅርስ ጥበቃ ጋር ሆነው በዛ መንገድ ነው መሄድ ያለበት ተብሎ አሁን እየተነጋገር ነው። ፍላጎታቸውን በደብዳቤ አሳውቋቸዋል፣ አሳውቀዋል። በጀቱ የተያዘ ነገር አለ? አቶ አበባው ገና ነው። ምክንያቱም በጀት የሚያዘው የተሟላ ጥናት ሲደረግ ነው። ጥገናው መቼ ይጀምራል ተብሎ ይታሰባል? ያለበት የንግግሩ ሂደት ምን ይመስላል? አንድ የመጀመሪያው የምናደርገው ከእኛም ከነሱም የተውጣጣ ቡድን እንዲሄድ ነው። ከነሱ በኩል አንድ ደርሶ የመጣ ቡድን አለ፣ ግን ምንድን ነው እንደገና ባለሙያዎች በደንብ ተቃኛች መሄድ አለባቸው። ምንድን ነው ምን ጠርግ ነው ሰሰልኝ፣ ደቀስ ብቻ ሳይሆን የሃይማኖት ስፍራም ስለሆነ የግድ ይሄ ምን ያክል ነው የስራው ስኮፕ የሚለውን ነገር አንድ ላይ ማየት ስለሚያስፈልግ ነው። ከውቅሮ ከተማ በአስራ አንድ ኪሎ ሜትር ርቀት ላይ የሚገኘው የአልነጃሺ መስጂድ በሰሜን ኢትዮጵያው ጦርነት ጉዳት እንደደረሰበት አቶ አበባው አስታውሰዋል። የፕሪቶሪያውን የሰላም ስምምነት ተከትሎ ባለስልጣን መስሪያ ቤቱ ያቋቋመው አንድ የጥናት ቡድን ወደ ትግራይ ተጉዞ ጦርነቱ በመስጂዱ ላይ ያደረሰውን ጉዳት መመልከቱንም አቶ አበባው ተናግረዋል። ህንፃው ላይ የተወሰኑ ጉዳቶች ናቸው፣ ያው የነበሩ ጉዳቶች ናቸው። ከዛ በፊት ሃያ አስራ አራት ላይ የነበረው ምንድ ነው እሱ ሚናሬቱ ጋር ጉዳት የደረሰ አልፎ አልፎ ግድግዳዎች ላይ የደረሰ ሌላው፣ ያው እንግዲህ በአግባብ ሳይያስ ሲቀር አንድ ቦታ ብዙ ከንክብካቤም ከምንም የሚጎለን ነገር አለ እነሱ እነሱ ናቸው። የተቋሙ የጥናት ቡድን በሌሎች የክልሉ አካባቢዎችም ምልከታ ማድረጉን የገለጹት ዋና ዲሬክተሩ የሰሜን ኢትዮጵያው ጦርነት በክልሉ ቅርሶች ላይ ያደረሰውን የጉዳት መጠን ለመግለጽ ተጨማሪ ጊዜ እንደሚያስፈልጋቸው ተናግረዋል። አሁን የተመረጡ ቦታዎች ላይ ነው የሄደው። ሁሉም ላይ ማድረስ አንችልም። አብዛኛው ገና ይቀራል። በተለይ አንዳንድ ቦታዎች ላይ ገና ብዙ አክሰስ የለም። ደግሞ ሰፊ ነው በጣም አሁን ተንቤን አካባቢ እንኳ ያለው ማአት ነው ዞና ጨለቆት አካባቢ ትልልቅ ትልልቅ ቦታዎችን ገና አልደረስንባቸውም። ይህንን ማድረግ ያለበት የግድ የክልሉ ባህልና ቱሪዝም ድጋፍ እየተሰጠው ነው መስራት ያለበት እንጂ ባለን ባለሙያ በምንም ይሄን ምክንያቱም፣ በርካታ ቅርስ ነው ትግራይ ያለ ተንቀሳቃሽም አይንቀሳቀስም። እኛ ትኩረታችን በጣም ዋና ዋና የምንላቸው ለምሳሌ አባ ገሪማ ጎስፔልስ የሚባሉ አሉ፣ ዩኔስኮ የተመዘገቡ እንግዲህ የጠፉ የደረሰውን አጠቃላይ ጉዳት መቼ ነው ይፋ የምታደርጉት? ትንሽ እንቆያለን፣ ምናልባት በዚህ አመት መጨረሻም የሚያልቅ አይደለም። በተለይ አንዳንድ ቦታዎች ላይ ገና ብዙ አክሰስ የለም። በጦርነቱ ወቅት ከትግራይ የተዘረፉ የኢትዮጵያ ቅርሶች በተለያዩ ጊዜያት ኢቤይ በተባለው የኢንተርኔት ላይ መገባበያ ላይ ለጨረታ እንደሚቀርብ ጥያቄ የቀረበላቸው አቶ አበባው፣ እነሱን እርግጠኛ መሆን አንችልም። በአንድ በኩል ምንድን ነው ብዙ ነገር ተንቀሳቅሷል። ከዛ ውስጥ ቅርሱ በያክል ነው የሚለውን ልነግረህ አልችልም። ምክንያቱም በኤርትራ በኩል የነበረው ክፍት አልነበረ እንደ አንደኛው እሱ ነው ትልቅ ችግር የነበረ ማለት ነው። ኢቤይ ላይ ግን ያሉትን ሰው አይ፣ በቃ በዚህ ጊዜ የተወሰዱ ናቸው ይላል እንጂ ማለት ነው። ሊሆኑም ላይሆኑም ይችላሉ። እኛ የምናደርገው ምንድን ነው የኢትዮጵያ ቅርስ ነው፣ በጨረታ አስወግዱ ነው። አንዳንዴ ይሳካልናል፣ አንዳንዴ አይሳካልንም። አሁን ችግር እየመጣብን ያለ ምንድን ነው የእናንተ ለመሆኑ ኦተንቲኬት አድርጎ ነው ኦተንቲኬት ማድረግ አመቻላለ ባለበለዚያ የኔ ነው ብለን ልጠይቃችንም ማለት የኤርትራ ቢሆንስ ይላሉ። ከዚህ ቦታ ነው የሄደ፣ እዚህ የነበረ ነው እንዲህ ነው ብለህ ማስረዳት መቻል አለብህ። መንግስት ከተለያዩ የውጭ ሀገር አካላት ጋር በመነጋገር ከዚህ ቀደም ከኢትዮጵያ የወጡ ቅርሶችን በዲፕሎማሲና በግዢ እያስመለሰ እንደሆነም አቶ አበባው አያሌው ጨምረው ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማዊ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዛሬ ሰኞ ጥር 6 2016 ዓ ም ዝግጅታችንን ነው። ቀደም ብለን በመግቢያችን እንደጠቆም ነው በዜና አወጃውም እንዳመለከት ነው ሰኞ ጥር 6 2016 የዘንድሮው የታዋቂው የሰብአዊ መብት ተሟጋጅ ማርቲን ሉተር ኪንግ አመታዊ መታሰቢያ ቀን የበጎ ፈቃድ አገልግሎቶችን ጨምሮ በዛሬው እለት በመላዋ ዩናይት ስቴትስ በመታሰብ እና በመከበር ላይ ነው። አሁን ወደ ሁለተኛው ክፍል አጋማሽ ቀዳሚ ቅንብር ነው። ወስዳችሁ ሐኪሞን ይጠይቁ። በእንግሊዝኛ መጠሪያው ነው ይበልጥ የሚታወቀው ናርሲስቲክ ፐርሰናሊቲ ዲዞርደር ይባላል። ሰዎች ካዘቦቱ የራስ ወዳድነት ዝንባሌ ወይም ጠባይ ጋር የሚያመሳስሉት የዚህ የአእምሮ ህመም መለያ ምልክቶች ምን ይሆኑ? በሕክምናስ ይረዳ ይሆን? የምሽቱ ሐኪሞን ይጠይቁ ይመለከተዋል። ሙያዊ ትንታኔ የሚሰጡን እንግዳ ጋብዘናል። ዶክተር ተሾመ ሽብሬ የአእምሮ ሐኪምና በካናዳዎቹ የዴልሀውሲ እና የሜሞሪያል ዩኒቨርሲቲዎች ረዳት የሕክምና መምህርም ናቸው። ወደ ምልልሳችን ውሰዳችሁ። ዶክተር ተሾመ በቅድሚያ ለጊዜው አመሰግናለሁ። በጣም አመሰግናለሁ። የዛሬው የሐኪሞኒ ጠይቁ ትኩረት በእንግሊዝኛው በልማድ አጠራር ናርሲሲዝም በመባል የሚታወቀውን የሰብዕና ሁከት ይመለከታል። አንዳንድ ጊዜ አንድ ሰው እጅግ የገነነ የግለኝነት ጠባይ ሲታይበት የሚታዘቡ ሰዎች የዚህ ስብዕና ባለቤት አድርገው የወሰዱትን ሰው ለመግለጽ ሲጠቀሙበትም በስፋት ይታያል። ለመሆኑ ናርሲሲዝም ምንድን ነው? ይህ የሰብዕና ሁከት አይነትስ እንዴት ይገለጻል? በጣም ናርሲዝም የሚለው ቃል እንደ ተራ ቃል በየቦታው በንግግር መሀል፣ በሚዲያ፣ በማህበራዊ ድረገጾች ላይ ሲቀርብና ሲጠቀስ እናያለን፣ እንሰማለን። ነገር ግን ቃሉ ውስብስብ እና በርካታ ገጽታዎች ያሉት ሀሳብ ነው። ናርሲዝም የሚለው ቃል የመጣው ከግሪክ ነው እና በግሪክ አፈታሪክ ናርሲሲስ የተባለ ሰው በራሱ ውበት የመማረክ አባዜ ውስጥ ይወድቃል የሚያፈቀውንም ሰው ለመፈለግ ጉዞ ይጀምራል። በመጓዝ ላይ እንዳለ የራሱን ምስል በኩሬ ውሃ ውስጥ ያያል። ከምስሉም ካየው ከራሱ ምስል በመመሰጡ እና ዓይኑን መንቀል ባለመቻሉ ውሃ ውስጥ ገብቶ እንደሞተ፣ በሞተበት ቦታ ደግሞ አንድ አበባ እንደ በቀለች ና አበባ ናርሲስስ ተብላ በስሙ እንደተሰየመች አፈታሪቱ ያመለክታል። ግን በዚህ የሚንበዛል ካሉ የሚያሳየው ከልብቶክ ያለፈ ራስ ወዳድነትን ነው። እንግዲህ ምን ችግር አለ ራስን መውደድ የሚል ጥያቄ ሊያስከትል ይችላል። ምክንያቱም በህብረተሰቡም ዘንድ አንድ ሰው ራስን መውደዱ ብዙም ይህን ያክል የሚያስኮንነው ወይም እንደ ጥፋት የሚታይ ነገር አይደለም። ወላጆች ልጆቻቸው ከልጅነታቸው ጀምሮ በራስ ማንነትና በራስ ስራ የመደሰት ራሳቸው ላይ ኢንቨስት እንዲያደርጉ የሚያስችል ብዙ ስራዎችን ይሰራሉ። በእምነትም ደግሞ ሰው ባልንጀራይን እንደ ራሱ ውደድ የሚል አለ። ስለዚህ ራሴን ካልወደድ ባልንጀራይንም ለውደድ ያስቸግራል። ግን ይሄ ናርሲዝም የሚለው ቃል እንዲሁ ካታጎሪካሊ ደህና ወይም ደግሞ ጤነኛ ያልሆነ አይነት ተብሎ ሊከፈል የሚችል ሳይሆን ከአንደኛው ጫፍ ወደ ሌላኛው ጤነኛ ከሆነ ጤናማነት ወደ ጎደለው ራስ ወዳድነት አባዜ ለመሄድ በመሀል እንግዲህ ብዙ ነገሮች አሉ። ስለዚህ ሰዎች በየጊዜው ቃሉን ተራ በሆነ ቃል ይጠቀማሉ። ይሄ ግን ከበድ ያለ ደግሞ ጤናማ ያልሆነውን ነገር ለመግለጽ ላይ የሚውል ቃል ነው ማለት ነው። ዶክተር ተሾመ አድማጮቻችን እንዲረዱት ከልክ ያለፈ የሚል ቃል ተጠቅመዋል ለራስ ያለ ፍቅር እስከ ተገቢው ደረጃ ድረስ ጤናማ መሆኑን በማህበራዊ ግንኙነቱም ለራሱ ፍቅር ያለው ሰው ራሱን የሚያከብር ለራሱ ቦታ ያለው ሰው ለሌሎችም ፍቅር የሚኖረው ለራሱ ሲኖረው ነው ከሚለው ጋር የሚያያዘውንም ተመልክተዋለን። ነገር ግን ከልክ ያለፈ ራስ ወዳድነት ያሉት የጤና ያልሆነውን የአእምሮ ጤና እውከት መገለጫ የሆነውን ይገልጸዋልና ይሄ ራስ ወዳድነት የዛ ሰው ሁሉም ነገር መገለጫ እስኪመስል መሄዱ በጠባይ ደረጃ እንዳለ ሆኖ የአእምሮ ጤና እክል ሆኖ የሚታይበት ጊዜ መቼ ነው? ይህ ፓቶሎጂካል ማርሲዝም ወይም ደግሞ እንደ እክል ሆኖ የሚቆጠረው ማርሲዝም በአንድ ሰው አስተሳሰብ፣ በስሜት፣ በስነ ምግባር እና ከሌሎች ሰዎች ጋር በሚያደርገውን ግንኙነት እክል በሚፈጥር መልኩ የሚገለጽ አይነት ራስን የመውደድ አባዜ በመሆንበት ጊዜ ራስን ስለ መውደድ ብቻ ሳይሆን በሌሎች ሰዎች ላይ ተሸጋግሮ በሌሎች ሰዎች ላይ ቆሞ ወይም ደግሞ በሌሎች ሰዎች መጎዳት ሐዘን ራስን መውደድ ማፍቀር፣ ማበልጸግ ወይም የራስን ታላቅነት የመፈለግ ነገር በሚሆንበት ጊዜ ከጤናማነት አይነት ሁኔታ የወጣ ነው ማለት ነው። ይህንን ለምሳሌ የሚገልጹ አንኳር የሆኑ መግለጫዎች አሉ። አንዱ ከልክ ያለፈ ታላቅነትን የመፈለግ አይነት ነገር ነው። አልፎ አልፎ ይሄ በስውር ለሌሎች ሰዎች በማይታይ አይነት ሁኔታ ሊሆን ይችላል። በሌላ ጊዜ ደግሞ ሌሎችም በቀላሉ ሊያዩ ሊረዱ በሚችሉ አይነት በእንግሊዝኛ ግራንዲዮስ ይባላል። ሁለተኛው ደግሞ ከልክ ያለፈ አድናቆትን የመፈለግ አባዜ ራስን እጅግ በጣም ከመውደድ የተነሳ ሁሉ ሰው አካባቢው ያለ ክብር እንዲሰጥና ከልክ ያለፈ አድናቆትን እንዲችር አድርጎ መቁጠር ወይም መፈለግ። ሶስተኛው ደግሞ ከሌሎች ሰዎች ጋር ያለው ግንኙነት ሰጥቶ በመቀበል ወይም ደግሞ በኅብረተሰቡ ዘንድ ቅቡልነት ባለው አይነት ሳይሆን ላይ ላዩን ሆነና ሌሎችን በመበዝበዝ ላይ የተመረኮዘ ግንኙነት በሚሆንበት ጊዜ ሌሎች የሚፈለጉት ለሰውየው ጥቅም እስካመጡ ወይም ደግሞ ከአንድ ነጥብ ወደ ሌላው እስካሸጋገሩ ብቻ በሚሆንበት ጊዜ አራተኛው ደግሞ ላኮፌንፈ ለሌሎች ሰዎች ርህራዬ የለሽነት ወይም ርኅራዬ ቢስነት በሚጎላበት ጊዜ ሰዎቹ ያሉበት ሁኔታ ሕይወታቸውን ጤናቸውን ቢጎዳቸው ባይጎዳቸው ምንም ደንታ ባለመስጠት የራስን ታላቅነት ብቻ በሚያጉላና ለራስ አድናቆትን በሚያመጣ አይነት ሁኔታ ላይ የሚያተኩር ራስ ወዳድነት ከጤነኛነት የወጣና ፓቶሎጂካል ወደሆነ ራስን ወደ መውደድ አባዜ ሚሄድ ይሆናል። እነዚህ ነገሮች ግን ባለሙያዎች አይተው ለእንዲህ አይነት ሕክምና በስራ ላይ የዋሉትን ክሪቴሪያዎች በመጠቀም የተለያዩ ሁኔታዎችን በማየት በሰውየው ላይ ደግሞ እንዲህ አይነት ሁኔታ ምን ያህል እክል እንዳደረሰ በመገምገም የሚሰጥ ነው። ይህን መሰሉን ስብዕና በሚያሳይበት ያ ሰው ሁኔታው ከጤና መታወቅ ጋር ስለመያያዙ ውስጥ የማወቅ ዕድል ይኖረዋል እንዲያስ ከሆነስ እንዴት ነው ሊረዳ ወደሚችልበት የህክምና አገልግሎት ሊቀርብ የሚችለው ሰዎች መጥተው የህክምና ድጋፍ የሚጠይቁባቸው ሁኔታዎች ሊኖሩ ይችላሉ ግን በአጠቃላይ ናርሲስት የሆኑ ሰዎች ችግር አለብኝ ብለው ስለማያስቡ ወደ ህክምና የመምጣት እድላቸው አነስተኛ ነው በመሰረቱ በዚህ ባህሪያቸው የሚሰቃዩ አብረው የሚሰሩ አብረው የሚውሉ ወይም በአንድ ቤት እና በአንድ ቤተሰብ አብረው የሚኖሩ ሌሎች ሰዎች ናቸው። ሁልጊዜ እኔ እኔ እኔ የእኔ ባዜ በሚያመጣው ነገር ጠንቅ የግንኙነት ውጥረት በሚኖርበት ጊዜ ሌሎች ሰዎች ናቸው። አልፎ አልፎ ነው የሚመጡ ናርሲሲስቶች። ወይም ደግሞ በሌላ ህመም ውስጣቸው በጣም የተጎዳ ነው ውስጣዊ ማንነታቸው ከላይ እንደሚታየው ታላቅነትን ወይም ደግሞ አድናቆትን ሊያስቸር የሚችል አይነት ስራ ሁኔታ ሳይሆን በተቃራኒ ደህንነት ያለመሰማት፣ በራስ የመተማመን ችግር ያለባቸው ወይም ደግሞ በራሳቸው ለመተማመን የሌሎችን ሰዎች ግብረ መልስ በጉጉት የሚጠብቁ ሌሎች ሰዎች ምን ያህል እንደሚያደንቋቸው፣ እንደሚወዷቸው፣ ወይም ትልቅ እንደሆኑ እንደሚመሰክሩላቸው የማወቅ አይነት ሁኔታ ውስጣቸው ደግሞ የባዶነት ስሜት ስለሚሰማቸው ሌላ ችግር ውስጥ በሚገቡበት ጊዜ ያ በሚያመጣው ጣጣ ምክንያት ጉዳት ላይ ደርሷል። በእንደሱ አይነት ሁኔታ ውስጥ ሲሆን ሲመጡ አብሮ ሊታይ ይችላል። አንድ ሰው ግን ናርሲስቲክ ነኝ ብሎ ለመምጣት ጊዜ ሁከት ዙሪያ ለሰጡ ሙያዊ ትንታኔ ለጊዜው አመሰግናለሁ። በሌላ መሰብ ርዕስ መልስ እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ርስጥለኝ ዶክተር ተሾመ፣ በቅድሚያ ለጊዜው ጊዜው አመሰግናለሁ። የዛሬው የሐኪሙን ይጠይቁ ትኩረት በእንግሊዝኛው በልማድ አጠራር ናርሲሲዝም በመባል የሚታወቀው የሰብዕና ሁከት ይመለከታል። አንዳንድ ጊዜ አሁን አፍሪቃ ነክ ርዕሶች ነው ተከታዩ ሳምንታዊው አፍሪቃ ነክ ርዕሶች ሁለት ርዕሶችን አሰናድቷል። በናይጄሪያ ጾታዊ ጥቃት የደረሰባቸው ጠንካራ ሕጎች እንዲወጡ ጠየቁ። ናይጄሪያ በሴቶች ላይ የሚደርሱ ጾታዊና ጾታም መሰረት ያደረጉ ጥቃቶች ለማስቆም የወጡ በርካታ ዓለም አቀፍ ስምምነቶችን ፈራሚ ብትሆንም ችግሮቹ እንደቀጠሉ ናቸው። በመሆኑም ጥቃት አድራሾች ወንጀለኞችን ተጠያቂ የሚያደርጉ አዳዲስ ህጎችን እንዲወጡ ይፈልጋሉ። ዘገባው ቲሞቲ አብዜው ከናይጄሪያ ያጠናቀረው ነው። ሌላው ዘገባችን ወደ ሩዋንዳ የሚወስደን በሩዋንዳ የፊስቱላ ህመም ለሚሰቃዩ ነጻ የቀዶ ሕክምና አገልግሎት እየተሰጠ መሆኑን የሚጠቁም ነው። አንድ መቀመጫውን ዩናይትድ ስቴትስ ያደረገ ለትርፍ ያልቆመ ድርጅት ከሩዋንዳ መንግስት ጋር በመተባበር በማህፀን ፊስቱላ ህመም ለሚሰቃዩ ሴቶች የሚሰጠው ነጻ የቀዶ ሕክምና አገልግሎት ጤናቸውን ብቻ ሳይሆን ክብራቸውንም እየመለሰላቸው ነው ይላል። የአሜሪካ ድምጿ ዘጋቢ ጁሊ ታቦናት ያጠናቀረችው ሁለቱንም ስመኝሽ የቆየ እንዲህ አቀርባቸዋለች። በሩዋንዳ ዋና ከተማ ኪጋሊ ዝናባማ የሆነው ቀን ለእነዚህ የሩዋንዳ ሴቶች አስደሳች ቀን ነው። በፊስቱላና ሌሎች የማህጸን ችግሮች የሚሰቃዩ ሴቶችን ለመርዳት ወደ ከተማዋ የገቡትን የዩናይትድ ስቴትስ ቡድን አባላት በደስታ አቀባበል እያደረጉላቸው ነው። ከነዚህ ሴቶች መካከል አንዷ ዡሊያን ኝራንዲናቦ ስትሆን ልጇን በምትወልድበት ወቅት በፊኛዋ ላይ በደረሰው ጉዳት ምክንያት ሽንቷን መቆጣጠር አትችልም ነበር። ፊስቱላ የመንፈስ ጭንቀት እንዲያድርብኝ አድርጎኛል። ሰርቼ ገንዘብ ማግኘትም ሆነ እንቅስቃሴ የሚጠይቁ ስራዎችን መስራት አልችልም። ልጄን እንኳን ለመንከባከብ እጅግ እቸገራለሁ። ስለዚህ ለሚያስፈልጉን ነገሮች የባለቤትን እጅ መጠበቅ አለብኝ። የማህፀን ፊስቱላ አንዲት እናት በወሊድ ወቅት በሚያጋጥማት የተራዘመ ምጥ ወይም መጥፎ ቀዶ ጥገና ምክንያት በመውለጃ ቱቦና በሽንት ፍኛ ወይም በፊንጢጣ መካከል የሚፈጠር ጤናማ ያልሆነ ቀዳዳ ነው። ይህ አስከፊ ጉዳት የደረሰባት ሴት ሽንት፣ ሰገራ ወይም ሁለቱንም መቆጣጠር እንዳትችል ያደርጋታል። በሽታው ከሚያስከትለው ከፍተኛ ህመም በተጨማሪ አብሮ የሚመጣው መጥፎ ጠረን የመዋረድ ስሜት እንዲሰማቸውና ከማህበረሰቡ እንዲገለሉ ያደርጋቸዋል። አሁን ኝራንዲናቦ ዩናይትድ ስቴትስ የሚገኘውና ለትርፍ ያልተቋቋመው ዓለም አቀፍ የሴቶችና ልማት ድርጅት ባሰባሰባቸው በጎ ፈቃደኛ የቀዶ ጥገና ባለሙያዎች እርዳታ በተደረገላት ቀዶ ጥገና ወደ ቀድሞ ህይወቷ መመለስ ችላለች። ባርባራ ማርጎሊስ የድርጅቱ መስራችና ስራ አስፈጻሚ ናቸው። ፊስቱላ በሽታ እመኑኝ፣ አንዲት ሴት ሊያጋጥማት ከሚችለው በጣም የከፋ ሁኔታ ነው። ሰዎች ልክ ልምጽ እንዳለባት ሰው ነው የሚያዩዋት። ማንም ሰው አጠገቧ መድረስ አይፈልግም። ሁልጊዜ እንደ ሸተተች ናት። ልጆቿ እንኳን አጠገቧ መሆን አይፈልጉም። አንዳንዴ ደግሞ ባሏም ሊተዋት ይችላል። በዚህ ምክንያት ከማህበረሰቡ ትገለላለች። ወደ ቤተ ክርስቲያን መሄድም አትችልም። በዚያ ላይ ደግሞ ሽንቷ ወይም ሰገራዋ ስለሚያመልጣት መንገድ ላይ በእግሯ መሄድም አትችልም። እኛ እዚህ የመጣ ነው ይህንን ለማስተካከል ነው። የቀዶ ጥገና ቡድኑ በአመት ሶስት ጊዜ ወደ ሩዋንዳ የሚጓዝ ሲሆን እንደ አውሮፓውያን አቆጣጠር ከ2010 ዓ ም ጀምሮ የሚሰለጥኑ የሕክምና ተማሪዎችንና ሌሎች ድጋፎችን እያደረገ ከሚገኘው የሩዋንዳ መንግስት ጋር በቅርበት ይሰራል። በሩዋንዳ ዩኒቨርስቲ የህክምና ተማሪ የሆነችው ክርስቲማና የቢቢያን ሩዋሞ እንደ አውሮፓያን አቆጣጠር በ2022 ጀምሮ የዚህ የፊስቱላ ቀዶ ጥገና ፕሮግራም አካል ሆና በማገልገል ላይ ትገኛለች። የፊስቱላ ህመምተኞች የሚመጡት በጣም በሚያሳዝን ሁኔታ ውስጥ ሆነው ነው። ቀዶ ጥገና ከተደረገላቸው በኋላ ግን እየሳቁ እያመሰገኑና ወደ ቤታቸው ለመሄድ ጓግተው ነው የሚሄዱት። ማርጎሊስ በበኩላቸው የሴቶችን ጤና ማሻሻል ለእነሱ ብቻ ሳይሆን ለቤተሰቦቻቸውና ለማህበረሰባቸው ምን ያክል ጠቃሚ እንደሆነ ያስረዳሉ። ሴቶች ለጠንካራ የቤተሰብ መዋቅር መሰረቱ እንደሆኑ እናውቃለን። ስለዚህ አንዲት ሴት ጤነኛና ደስተኛ ከሆነች፣ ክብሯ ከተመለሰላት፣ ቤተሰቧ በሙሉ ስኬታማ እንደሚሆን እናውቃለን። ከቀዶ ጥገና ቡድኑ ጋር ላለፉት ስድስት ዓመታት የሰሩት ዶክተር ሪቻርድ ኒያንጋቦ የቡድኑ ሁለገብ አሰራር ለስኬታማነቱ አስተዋጽኦ ማድረጉን ይገልጻሉ። ዲ ፒ በሽታውን ብቻ አይደለም የምናክመው፣ ሰዎችን የምናክመው። ስለዚህ ቀዶ ጥገናው ከተደረገላቸው በኋላ አንዳንዶቹ ትናንሽ ንግዶችን መጀመር ችለዋል። አንዳንዶቹ ደግሞ በተለይ ወጣቶቹ የትምህርት ቤት ክፍያ ተከፍሎላቸው ወደ ትምህርት ቤት ተመልሰዋል። ማርጎሊስ እንደሚሉት የህክምና ቡድኑ ከሚያከናውነው ቀዶ ጥገና ጎን ለጎን ለትምህርትና ተግባር ተኮር ስልጠናዎችም ትኩረት ይሰጣል። ስራችንን ጨርሰን ወደ ቤታችን ስንመለስ ይሄ ፕሮጀክት ቀጣይነት እንዲኖረው እንሻለን። ሯንዳውያኖች በራሳቸው ይህንን ስራ መስራት ይችላሉ። ከፊስቱላ በሽታ ያገገመችው ራንዲና ቦም በዚህ ትስማማለች። ሴቶች ያለባቸውን ችግሮች ሳይደብቁ ህክምና እንዲያገኙ አበረታታ አለው። ፊስቱላ ታክሞ መዳን የሚችል በሽታ ነው። ለማገገምና ወደ ቀድሞ ህይወት ለመመለስም ለመመለስም ይቻላል ዓለም አቀፉ የሴቶችና ልማት ድርጅት ከሩዋንዳ አጋሮቻቸው ጋር በመሆን እስካሁን ከ4500 በላይ ለሚሆኑ ሴቶችና ህጻናት የህክምና አገልግሎት ሰጥተዋል። 1400 ለሚሆኑ የፊስቱላ በሽተኞችም ከቀዱ ጥገና በተጨማሪ ሰውነትን መጠገን ብቻ ሳይሆን ክብርንም የሚመልስ ህይወት ቀያሪ ህክምና አካሂደዋል። ወደ ናይጄሪያ ስናልፍ በማዕከላዊ ናይጄሪያ በምትገኘው ተራራማ ግዛት ውስጥ በሚገኘው በዚህ ስፍራ ጾታዊ ጥቃት የደረሰባቸው ሴቶች ተጠልለው ይገኛሉ። ከነዚህ ሴቶች አንዷ የሆነችው ስቴላ ኬኔት እንደ አውሮፓያን አቆጣጠር በ2017 የ10 ዓመት ልጅ እያለች ነበር በወላጅ አባቷ የተደፈረችው። ወላጅ አባቴ ሰውነቴ መነካካት ጀመረ። አንድ ቀን ወደ ጎን ጠራኝና ማንም ወንድ እንዳያታልልሽ፣ ህይወት ምን እንደሆነ እኔ ያስተምርሻለሁ፣ እወድሻለሁ አለኝ። ብናገር ይደበድበኛል፣ እናም ደግሞ የትምህርት ቤት ክፍያ መክፈል ያቆማል ብዬ ፈራሁ። ኬኔት ባለፈው ዓመት የቤተሰቡ ጓደኛ ለሆነ ሰው ስለ ሁኔታው እስክትናገር ድረስ የሚደርስባት ጾታዊ ጥቃት እንደቀጠለ ትናገራለች። ግለሰቡ ስለ ሁኔታው ለፖሊስ በማሳወቁ አባቷ ቢታሰርም የደረሰባት ነገር በራስ መተማመኗን በትልቁ እንደ ጎዳው ትገልጻለች። መጀመሪያ እዚህ ስመጣ በጣም አስቸጋሪ ነበርኩ። አስቸጋሪ ስል ከማንም ሰው ጋር መቀራረብ አልፈልግም ነበር። ሁልጊዜ መጥፎ ልጅ እንደሆንኩ አይነት ስሜት ይሰማኛል። ክርስቲያን ሴቶችን ለላቀ ስራ ማጎልበት የተሰኘው ለትርፍ ያልተቋቋመ ድርጅት በናይጄሪያ ውስጥ የተመሰረተው እንደ አውሮፓውያን አቆጣጠር በ2010 ሲሆን የከለላ አገልግሎት በሚሰጠው መጠለያ ጣቢያው እንደ ኬኔት ያሉ ከጾታዊ ጥቃት የተረፉ ሴቶች ከደረሰባቸው ጉዳት እንዲያገግሙ እየረዳቸው ይገኛል። ናይጄሪያ ማፑቶ ፕሮቶኮል የተሰኘውን የሴቶች መብት የሚመለከት የአፍሪካ ቻርተር ከፈረመች ከ20 ዓመታት በላይ ብታስቆጥርም በሴቶችና ልጃገረዶች ላይ የሚደርሰው ጥቃት ግን እየጨመረ ሄዷል። በናይጄሪያ የፈረንሳይ አምባሳደር የሆኑት ኢማኑኤሌ ብላትማን በቅርቡ ባደረጉት ንግግር በሀገሪቱ ያለው ኢኮኖሚያዊ ተግዳሮቶች በስርዓተ ጾታ ላይ የሚፈጸሙ ጥቃቶች ቁጥር እየጨመረ እንዲሄድ ማድረጉን ተናግረዋል። የ18 ዓመቷ ካቾሎ ሙሳ ከ8 ዓመት በፊት ባጎቷ እንደተደፈረች ትናገራለች። ሆኖም እስካሁን ድረስ ጉዳዩን ለቤተሰቦቿ ለመናገር ትፈራለች። ዋሸሁ። የሆነ ሰው ሊጠልፈኝ እንደሞከረ ነው የነገርኳቸው እናም በኋላ ተጸጸትኩ። ጉዳዩን ለመናገር ፈርቼ ነበር። በታህሳስ ወር የናይጄሪያ የህግ አውጪዎች ህግ አስፈጻሚ አካላት ወሳኝ እርምጃዎችን መውሰድ እንዲችሉ ህጎቹ እንዲከለሱ ጠይቀዋል። ከሌላ የሚሰጠው መጠለያ ጣቢያ ዋና ስራ አስኪያጅ የሆኑት ጃኔት ቢትሩስም አሁን ያሉት ህጎች መገምገማቸውን ይደግፋሉ። ለእኔ የእድሜ ልክ ስርዓት ወይም ደግሞ የሞት ፍርድ ሌሎች ሰዎች ተመሳሳይ ድርጊቶችን እንዳይፈጽም ማስፈራሪያ ሆኖ የሚያገለግል ይመስለኛል። የወንጀሉ ክብደት ጥቃት በደረሰባቸው ሰዎች ልብና ሕይወት ውስጥ ለዘላለም የማይጠፋ ጠባሳ ትቶ ነው የሚያልፈው። ፒትሮስ አክለው የበለጠ ጠንካራ ህጎች መኖራቸውና ጠንካራ የህግ አፈጻጸም ወንጀሉ እንዳይፈጸም ከማድረግ ባለፈ ሴቶች የተሻለ ደህንነት እንዲሰማቸው እንደሚያግዝም ገልጸዋል። ስምኝሽ የቆየን ለአፍሪቃ ነክ ርዕሶች ዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ሳምንታዊው ስፖርት ነው። ቅዳሜ ዕለት የተጀመረው የአፍሪቃ ዋንጫ ውድድር እየተካሄደ ነው ቀጥሏል። በሂውስተን ግማሽ ማራቶን ኢትዮጵያዊቷ ሺቱሜ አሰፋ ኦልካመርስ በመባል የሚታወቀውን የሰሜን አሜሪካ ክብረ ወሰን አሻሽላለች። የእስያ ዋንጫ 2023 በኳታር እየተካሄደ ነው። አንድ እስራኤላዊ እግር ኳስ ተጫዋች በጋዛ ለታገቱ ሰዎች አጋርነቱን በማሳየቱ ጥላቻ ያነሳስተሃል በሚል በቱርክ ክስ ተመስርቶበታል። ለሁሉም ኬኔዲ አባተ የአፍሪካን አንድነት ሙዚቃ፣ ቅርስና የእግር ኳስ ፍቅር በሚያሳዩ ትርኢቶች ታጅቦ ቅዳሜ ዕለት የተጀመረው 34ተኛው የአፍሪካ ዋንጫ በኮት ዲቮር መካሄዱን ቀጥሏል። በውድድሩ መክፈቻ ጨዋታ አዘጋጇ ሀገር ኮት ዲቮር ጊኒ ቢሳውን ሁለት ለዜሮ በማሸነፍ የጉዞዋን የመጀመሪያ እርምጃ አሳምራለች። በአላሳን ኦታራ ኦሎምፒክ ስታዲየም በተደረገው በዚህ ጨዋታ ላይ ለአገሩም ለውድድሩም የመጀመሪያውን ግብ ያስቆጠረው ሴኮፎፋን በስታዲየም ለተገኙም ይሁን በቴሌቪዥን መስኮት ለተመለከቱ ደጋፊዎች አንዳች አስደሳች ስጦታ በማበረከታችን ደስ ብሎኛል ሲል ከድሉ በኋላ ተናግሯል። ለመክፈቻው ጨዋታ የስታዲየም መግቢያ ትኬት ከ8 እስከ 25 ዶላር የተሸጠ ሲሆን 60 ሺህ መቀመጫ ባለው ስታዲየም ውስጥ የተደረገውን ጨዋታ 36858 ደጋፊዎች ናቸው በስፍራው ተገኝተው የተመለከቱት። ትናንት እሁድ ደግሞ ሶስት ጨዋታዎች ተደርገው ሁለቱ ባቻ ውጤት፣ አንዱ ደግሞ ባልተጠበቀ ቡድን አሸናፊነት ተጠናቀዋል። በምድብ አንድ ናይጄሪያ ከጊኒቢሳው ተገናኝተው አንድ ለአንድ በሆነ ውጤት ተለያይተዋል የሞት ምድብ በተባለው ምድብ ሁለት ደግሞ ግብፅና ሞዛምቢክ ሁለት ለሁለት በሆናቸው ውጤት ሲለያዩ ጋና በኬፕ ቨርዴ ሁለት ለአንድ ተሸንፋለች ሴኔጋል ከጋምቢያ ካሜሩን ከጊኒና አልጄሪያ ከአንጎላ የዛሬ መርሃ ግብሮች ናቸው የአፍሪካ አህጉር ትልቁ የእግር ኳስ ውድድር በምዕራብ አፍሪካዋ ሀገር ኮት ዲቯር አምስት ከተሞች ውስጥ በሚገኙ ስድስት ስታዲየሞች የሚካሄድ ሲሆን 24 ቡድኖች በስድስት ምድብ ተከፍለው ጨዋታቸውን በማድረግ ላይ ናቸው Música ትላንት በሂውስተን በተካሄደ የግማሽ ማራቶን ውድድር ኢትዮጵያዊቷ አትሌት ሱቱሜ አሰፋ አንድ ሰዓት ከ04 ደቂቃ ከ37 ሰከንድ በሆነ ጊዜ የሰሜን አሜሪካ ኦል ካመርስ ክብረ ወሰንን አሻሽላ አሸንፋለች። አትሌት ሱቱሜ ከዚህ ቀደም በኬንያዊቷ ቪኮቲ ቼፒንጌኖ በአውሮፓውያኑ 2022 በ1 ሰዓት ከ05 ከ03 ተይዞ የነበረውን ክብረ ወሰን በ26 ሰከንድ አሻሽላለች። በዓለም አትሌቲክስ የወርቅ ደረጃ ባለው በዚህ ውድድር ላይ የ29 አትሌት ስቱሜ ያስመዘገበችው ሰዓት በዓለም የግማሽ ማራቶን የምን ጊዜም ስምንተኛው ሰዓት ሆኖም ተመዝግቧል። ኬንያዊቷ ሄለን ኦቢሪ ሁለተኛ፣ ኢትዮጵያዊቷ ቡዜ ድሪባ ደግሞ ሶስተኛ ወጥተዋል። በወንዶች ፉክክር ኢትዮጵያዊው ጀማል ይመር ግማሽ ማራቶኑን አንድ ከ00 ከ42 በማጠናቀቅ አሸንፏል። ኬንያዊው ዌስሌ ኪፕቶ ሁለተኛ ሲወጣ ኢትዮጵያዊው ሚልኬሳ መንገሻ ሶስተኛ ወጥቷል። በቫሌንሲያ በተካሄደ የ10 ኪሎ ሜትር የጎዳና ላይ ሩጫ ደግሞ ኬንያዊቷ አግነስ ኒጌቲች የኢትዮጵያዊቷን ክብረ ወሰን ሰብራለች። የ22 ዓመቷ ኒጌቲች ውድድሩን ከ29 ደቂቃ በታች ያጠናቀቀች የመጀመሪያዋ ሴት ስትሆን በኢትዮጵያዊቷ የዓለም ዘርፍ የኋላው ከዚህ ቀደም ተይዞ የነበረውን ክብረ ወሰን በ28 ሰከንድ ማሻሻሏን የዓለም አትሌቲክስ መረጃ ያመለክታል። አርባ አንደኛው የጃን ሜዳ ኢንተርናሽናል አገር አቋራጭ ውድድር በትናንትናው ዕለት ተካሂዷል። በወጣትና አዋቂ አትሌቶች በተለያዩ ርቀቶች በተካሄደው በዚህ ውድድር ላይ ኢትዮ ኤሌክትሪክና የኢትዮጵያ ንግድ ባንክ ከፍተኛውን ውጤት አስመዝግበዋል። በድብልቅ ሪል ላይ የኢትዮጵያ ንግድ ባንክ፣ ሸገር ሲቲና ኦሮሚያ ክልል ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው ሲያጠናቀቁ በስድስት ኪሎ ሜትር ወጣት ሴቶች የኢትዮጵያ ንግድ ባንኮቹ የኔዋ ንብረትና አሳየች አድነው አንደኛና ሁለተኛ የኦሮሚያ ኮንስትራክሽን ኢንጂነሪንግ አትሌቷ ሸቶ ጉሚ ደግሞ ሶስተኛ መውጣት ችለዋል። በስምንት ኪሎ ሜትር ወጣት ወንዶች ደግሞ የሸገር ሲቲው አቤል በቀለ አንደኛ፣ የኢትዮ ኤሌክትሪኮቹ ሳሙኤል ፍሬውና ጀንበሩ ሲሳይ ደግሞ ሁለተኛና ሶስተኛ ወጥተዋል። በአስር ኪሎሜትር አዋቂ ሴቶች ግርማዊት ገብረ እግዚአብሔር ከጉና ንግድ፣ ታደለች በቀለ ከኦሮሚያ ክልል፣ መሰረት ጎላ ደግሞ ከኢትዮ ኤሌክትሪክ። በአስር ኪሎሜትር አዋቂ ወንዶች ቦኪ ድሪባ ከሸገር ሲቲ፣ ታደሰ ወርቁና በሪሁ አረጋዊ ከኢትዮ ኤሌክትሪክ ከአንደኛ እስከ ሶስተኛ ወጥተዋል። በስድስት ኪሎሜትር ወጣት ሴቶች ኢትዮ ንግድ ባንክ የቡድን አሸናፊ ሲሆን በ8 ኪሎ ሜትር ወጣት ወንዶች ደግሞ ኢትዮ ኤሌክትሪክ የቡድን አሸናፊ ሆኗል። ኬኔዲ አባትን ለስፖርት ዘገባው አመሰግናለሁ። ይህ የአሜሪካ ድምፅ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በአውሮፓውያኑ ዘመን አቆጣጠር ጥር ወር ውስጥ በሚመጣው ሶስተኛው ሰኞ ላይ አሜሪካውያን የሬቨረንድ ዶክተር ማርቲን ሉተር ኪንግን መታሰቢያ ዕለት አክብረው ይውላሉ ዶክተር ኪንግ የደቡብ አላባማ ክፍለ ግዛት የባፕቲስት ቤተ ክርስቲያን አገልጋይ ሲሆኑ በዩናይትድ ስቴትስ የዘር መድሎን በመቃወም ለእኩልነት የሚደረገው ትግል መሪ ነበሩ ጥር 7 2015 ዓ ም 94 ኛው የልደት በዓላቸው የሚያክብሩበት ዕለት ነበር እንደ አውሮፓ አቆጣጠር 1865 የዩናይትድ ስቴትስ የእርስ በርስ ጦርነት ያበቃል የወጣበትና ባርነትን በሕግ የከለከለው 13ተኛው የሕገ መንግስቱ ማሻሻያ የወጣበት ወቅት ነው። እንዲሁም የዘር ማህበረሰብ አባላትና ሴቶችን ጨምሮ በብዙዎቹ አሜሪካውያን ዘንድ የጂም ክሮ ሕጎች ተብለው የሚታወቁትን በመቃወም እንዲሁም እንደ ኤሮፓ አቆጣጠር በ1960ዎቹ መጨረሻ አካባቢ ፖለቲካዊ ውክልና ለሌላቸውና በቁጥር አነስተኛ ለሆኑት የሲቪል መብቶች ጥበቃ እንዲደረግ በመጠየቅ በሺዎች የሚቆጠሩ አሜሪካውያን አደባባይ የወጡበትና ሁከትም የነበረበት ጊዜ ነበር። እነዚህ የመንግስትና የአካባቢ ህጎች የዘር መለያየትና ያፈጠጠን ግልጽ መድሎን ህጋዊ በማድረግ በመንግስት ባለስልጣናትና በማህበረሰቡ የሲቪል ጠባቂ ቡድኖች በኃይል የሚተገበሩ ነበሩ። ይህንን ስርዓት ለመለወጥ የሞከሩ አፍሪካ አሜሪካውያን ተመጣጣኝ ያልሆነ የአፓርታይድ ጥቃት የደረሰባቸው ሲሆን ብዙዎቹንም የመብት ተሟጋቾች ለሞት ዳርጓል። በዚህ አውድ ውስጥ ዶክተር ኪንግ የማተመ ጋንዲን የሰላማዊ ተቃውሞ መርሆች በመከተል ተከታዮቻቸውን መጠነ ሰፊ አድማ የመቀመጥና ሰላማዊ የሰልፍ ጉዞዎችን የህዝባዊ ቤተኝነትን መርተዋል። በተቃዋሚዎቹ ላይ በተደጋጋሚ የሚወሰዱ መጠነ ያለፉ የበቀል እርምጃዎች በተቀረው የአገሪቱ ክፍል አስቸኳይ ለውጥ የሚያስፈልግ መሆኑን አሳይተዋል። ዶክተር ኪንግ የድካማቸውን ፍሬ ለማጣጣም እድሉ አልነበራቸውም። እንደ ኤሮፓ አቆጣጠር ሚያዝያ 4 1965 በ39 ዓመታቸው ህይወታቸው አልፈዋል። ይሁን እንጂ በአስርት ዓመታት የዘር ልዩነት ህጎች ተሰርዘዋል። ዛሬ መድሎ የተወገዙና በህግም የሚያስቀጣ ወንጀል ሆኗል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ከሁሉም የህብረተሰብ ክፍል የተው ጣጡ ሰዎች ያንን የሰልፍ ጉዞ ቀጥለዋል። ስልጣናቸውን አላግባብ የሚጠቀሙትን ለመጋፈጥ፣ ጥላቻና መድሎን ለመቃወም፣ የመምረጥ መብት እንዲጠበቅ፣ ደረጃውን የጠበቀ ስራ እንዲኖር፣ የጤና እንክብካቤ፣ የመኖሪያ ቤትና ትምህርት እንዲኖር ድምጻቸውን ከፍ አድርገዋል ሲሉ ተናግረዋል። ባይደን አክለውም በዚህች ዕለት ለሀገራችንና ዓለማችን ስለ ሕሊናችን ጥሪ ያቀረበልንን ሰው ትርፋት እናስባለን ብለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አሜሪካ ድምፅ ራዲዮ ጣቢያ በ22፣ 25 እና 31 ሜትር ባንዶች ለዛሬ ሰኞ ጥቅምት 6 2016 ያሰናዳውን ፕሮግራም በዚሁም አጠናቀቁ ነው ያስተናገድኳችሁ። አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ፣ የስቱዲዮ ስርጭት መሐንዲሱ ቢላንድራዴ የቀጥታ ስርጭት የምስልና ድምፅ አቀናባሪያችን ቲያን ዋንግ ነበረች። ቀደም ብዬ የማስታወቅ እድል አላገኘሁኝም። ክቡራትና ክቡራን አድማጮቻችን፣ ተመልካቾቻችን ዝግጅቶቻችንን ከድረገጻችንና ከሌሎች ማህበራዊ ገጾቻችን ላይም ታገኛላችሁ። ነገ ምሽት ቀጠሯችን ሶስት ሰዓት ነው። የአሁኑም በዚህ አበቃ። ሰላም በደህና ደረው።